ቀን አስጥልን። የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶው ጀምሯል። ለምሽቱ የያዝናቸውን ዘገባዎችና ጥንቅሮች እናስታውቃችሁ። ከጤና ጣቢያው የምናገኘው ተጨማሪ ምግብ ልጆች ና ቆይቶልኛል ብቸኛው የሚያገኙት የተመጣጠነ ምግብ እሱ ነው። በአንድ ወቅት ገበሬዎች ነበርን፣ አሁን ግን ምንም የለንም። ረሃብም ተስፋፍቷል። እነዚህ አንድ አመት ህጻናት ያላቸው ተስፋ ይሄ ብቻ ነው። ሰውየ የሰማችኋቸው አርሶ አደር ወይዘሮ አዳ ነበሩ። በምሽቱ በትግራይ ክልል ስላለው ረሃብን በተመለከተ ከተጠናቀረው መሰናዶ ላይ የተወሰደ ነው። ቀጥሎ የሚቀርብ ይሆናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በድጋሚ እንደምን አምሽታችኋል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማሪ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አብራችሁን ሁኑ ላልፋው ቀደም ብለን ወደ አስተዋወቅ ነው ዘገባ ነው። በትግራይ ክልል የተካሄደው ጦርነት አብቅቶ አሁንም ሰላም ቢሰፍንም ጦርነቱ ትቶት የሄደው ጠባሳ ከድርቅና የእርዳታ አያያዝ ጉድለት ጋር ተደማምሮ በአንድ ወቅት ለምለም የነበረውን ሜዳ አሁን ምድረ በዳ አድርጎታል። ፊታቸው በጭንቀት የተሞላ እናቶችም ልጆቻቸው በምግብ እጦት ሲዳከሙ እርዳታ በማጣት ይመለከታሉ። በትግራይ ክልል ደቡብ ምስራቅ ውስጥ የሚገኘውንና 13 ሺ ሰዎች የሚኖሩበት ፊናርዋ ከተማ ረሃብ ከጸናባቸው አካባቢዎች መካከል አንዱ ሲሆን በአካባቢው በሚኖሩ እናቶችና ህጻናት ላይ እየደረሰ ያለውን ከፍተኛ ጉዳት ቃኝቶ አሶሼትድ ፕሬስ ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው አሰናድታለች። የጦርነትና ድርቅ ጨካኝ ሁኔታዎች ለትንስዑ ህሉፍ ተደባልቀውባታል። ትንስዑ የምትኖረው በኢትዮጵያ ትግራይ ክልል ደረቃማ አካባቢዎች ሲሆን በቅርቡ በወሊድ ምክንያት የሞተች እህቷን አራት ልጆች ብቻዋን ታሳድጋለች። በፌዴራል ወታደሮችና የክልሉ ታጣቂዎች መካከል ለሁለት ዓመት የተካሄደው ጦርነት አንዱን ልጇን ገድሎባታል። ሌሎቹ ራሳቸውን ችለው ቢኖሩም በክልሉ በተከሰተው ድርቅ ሳቢያ ከምታሳድጋቸው የእህቶቿ ልጆች ትንሹ ለምግብ እጥረት በሽታ ተዳርጓል። አክስታቸው እንደመሆኔ በዚህ አስቸጋሪ ሁኔታ አራቱንም ልጆች እያሳደግኩ ነው። እርሻም የለም፣ ረሃብና በሽታም ተስፋፍቷል። የምንተጣለው የተጣጠበበት ውሃ የለንም። ምግብም እጥረት አለ። ተስፋ መቁረጥ በረሃ ውስጥ ያገኘነውን ነገር እንድንበላ ያስገድደናል። በርካታ መኖሪያ ቤቶች በህመምና በረሃብ ተጠቅተዋል። ትንስኡ ለተወሰነ ጊዜ በበረሃ ውስጥ ከሚታየው ቢጫና ድንጋያማ መልክዓ ምድር የወዳደቁ ፍሬዎችን እየለቀመች ለመመገብ ሞክራለች። አሁን ግን በቅርብ ወደሚገኘው ፊናርዋ ጤና ጣቢያ በመሄድ የአንድ ዓመት ህፃኗን ህይወት ለማትረፍ እየሞከረች ነው። በጤና ማዕከል ውስጥ ብቻዋን አይደለችም። ሌሎች እርዳታ የሚፈልጉ እናቶችም በዚህ ነባር ሀደንት በተሰኘው የገጠር አስተዳደር ወደሚገኘው የጤና ማዕከል መጥተዋል። ከነዚህ አንዷ ከአስር ዓመት ልጇ ጋር ወደ ጤና ማዕከሉ የመጣችው አዳ አሬ ግርማይ በምግብ እጥረት የሚሰቃዩትን የአንድ ዓመት መንታ ልጆቿን አሰፋና መተከልን ለማሳከም እየተፍጨረጨረች ነው። ከጤና ጣቢያው የምናገኘው ተጨማሪ ምግብ ልጆችን አቆይቶልኛል። ብቸኛው የሚያገኙት የተመጣጠነ ምግብ እሱ ነው። በአንድ ወቅት ገበሬዎች ነበርን። አሁን ግን ምንም የለንም። ረሃብም ተስፋፍቷል። እነዚህ მცცანათი არ ლაჩო თესვა იი ბჭან በፌዴራል መንግስት ደረጃ ከረሃብ ጋር የተያያዘ ሞት መኖሩን የሚገልጽ ሪፖርት ያልተለመደ ቢሆንም ብሔራዊው እንባ ጠባቂ በጥር ወር ባወጣው ሪፖርት ከጥር በፊት በነበሩት ስድስት ወራት ውስጥ አራት መቶ የሚጠጉ ሰዎች በትግራይና በአማራ ክልል በረሃብ መሞታቸውን አስታውቋል። ከነዚህ ውስጥ አብዛኛው ሞት የተመዘገበው ወደ አምስት ነጥብ አምስት ሚሊየን ህዝብ በሚኖርባት ትግራይ ክልል ነው። ፊናርዋ ጤና ጣቢያ ወዲያው ለመመገብ ምቹ ሆነው የተዘጋጁትን አልሚ ምግቦች በመስጠት ሕይወታቸው አደጋ ላይ ያሉትን ሕጻናት ነፍሳቸውን እንዲያቆዩ ይጥራል። ይህን አስከፊ ሁኔታ በየዕለቱ የሚጋፈጡት የጤና ጣቢያው ዳይሬክተር አቶ ታደሰ መሀሪ ናቸው። በጦርነቱ ምክንያት ሁመራ ከሚገኘው መኖሪያቸው የተፈናቀሉት አቶ ታደሰ በመቀሌ ጥገኛ ሆነው ከተቀመጡ ከሶስት ዓመት በኋላ በፊናርዋ የጤና ባለሙያ ሆነው ማገልገል የሚ የሚችሉበት እድል አገኙ። አሁን በአካባቢው ያለውን አስከፊ ረሃብ እንዲህ ይገልጹታል። ምንም የሚበላ ነገር የለም። ምግብ ለማግኘትና ህይወታቸውን ለማትረፍ ሲሉ ከዚህ ርቀው ወደ የትኛውም አካባቢ ይሰደዳሉ። አሁን በዚህ አካባቢ በጣም ብዙ ሰዎች ስቃይ ላይ ናቸው። ተርበዋል ለእልፈትም እየተዳረጉ ነው። ጦርነቱ መቀሌ የሚገኘውንና መሰረታዊ የጤና አገልግሎት ለመስጠት የሚጠራውን አይደር ሆስፒታል ጨምሮ በርካታ የጤና ተቋማትን በማፈራረሱ ተግዳሮቶቹ ብዙ ናቸው። እንደ አውሮፓያን አቆጣጠር በህዳር 2022 የሰላም ስምምነት እስኪፈረም ድረስ በፌዴራል ወታደሮችና ለክልሉ ታማኝ በሆኑ ኃይሎች መካከል ደም አፋሳሽ ጦርነት ተካሂዷል። ግጭቱ ካበቃ ከወራት በኋላ ደግሞ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ለሰብዊ እርዳታ የሚገባው እህል በመንግስት ለመዘረፉ መረጃ እንደደረሰው በመግለጽ እርዳታ አቋርጠው ነበር። በአካባቢው በተከሰተው ድርቅ ምክንያትም ህብረተሰቡ በቂ ሰብል ማምረት አልቻለም። በመሰቦ ወረዳ ነዋሪ የሆኑት የሰባ ዓመቱ ገበሬ ኃይሌ ገብረ ክርስቶስ ባልተለመደ ድርቅ የተጠቃውን ደረቅ መሬት ለማረስ ይሞክራሉ። በአንድ ወቅት ከብቶች ይግጡባቸው የነበሩት ለምለም ማሳዎች አሁን ተራቁተው ኦና ሆነዋል። በ1980ዎቹ የነበረውን የረሃብ ወቅት አሁንም የሚያስታውሱት አቶ ኃይሌ አማራጭ በማጣት ከእርሻው ወቅት ቀደም ብለው ነው ከመሬታቸው ጋር የሚታገሉት። ገንዘብ ሌለዋ በቃላሸጠ ሰውኢል ምንም የለንም። ምንም ነገር። አንዳንድ ሰዎች ያላቸውን ንብረትና ከብቶቻቸውን ጭምር ሸጠው ህይወታቸውን ለማቆየት እየሞከሩ ነው። ሶስት ጊዜ ዘርተን አንዳችም የሚሰበሰብ ይህል ምርት የለንም። የምንበላው ስናጣ ከብቶቻችንን በመሸት ነው ህይወታችንን የምናቆየው። በሰብል መጥፋት ምክንያት የትግራይ ባለስልጣናት እንደ አውሮፕላን አቆጣጠር በ1984 እና 85 የተከሰተውና በሰሜን ኢትዮጵያ በመቶ ሺዎች ያለቁበት አይነት ረሃብ ሊከሰት ይችላል ሲሉ አስጠንቅቀዋል። ወና ቤታቸውን ታቅፈው መቀመጥ ያቃታቸው የነባር ሀደንት ወረዳ ነዋሪዎችም ወደ አስተዳዳሪዎቻቸው በመሄድ ምሬታቸውን ለማሰማት ይሞክራሉ። እነዚህን ቅሬታዎች ላለፉት አምስት ዓመታት ያዳመጡት ሀያል ገብረኪዳን ምላሽ በማጣት ሰዎቹን ያለምንም እርዳታ እንደሚመልሷቸው ይናገራሉ። በአንድ ወቅት ይህ ስፍራ በጦርነቱ ለተፈናቀሉትም ጭምር የተስፋ ምንጭ ነበር። ለሁሉም ሰው የሚበቃ ነገር ነበረን። አሁን ራሳችንን እንኳን መመገብ አንችልም። ጦርነቱ ሁሉን ነገር ወስዶታል። የቀረ ነገር የለም። የምግብ እጥረቱን ያባባሰው ነዋሪዎቹ ለችግር ጊዜ ያከማቹትን እህል በጦርነት ወቅት ለትግራይ ታጋዮች ድጋፍ ለማድረግ መለገሳቸው ነው። አንዳንድ ገበሬዎች ደግሞ የፌዴራል መንግስትና አጋሮቻቸው እህሎቻቸውንና ከብቶቻቸውን በግዳጅ እንደወሰዱባቸው ይናገራሉ። በዩናይትድ ስቴትስ ዩኒቨርሲቲ የዓለም አቀፍ ግንኙነት ባለሙያ የሆኑት ኤድጋር ጊቷ የሰብአዊ እርዳታ ዘረፋን የኢትዮጵያ መንግስት ህወሓትን ለማዳከም እንደ ጦር ስልት ተጠቅሞበታል ይላሉ። መንግስት ምግብን እንደ ጦር መሳሪያ ተጠቅሞበታል። ለትግራይ ክልል የተሰጠውን እርዳታ በማስቀረት በዓለም አቀፍ ሰብአዊ ድንጋጌዎች ላይ የተቀመጠውን ሕግ ተላልፏል። ሰላማዊ ዜጎችን ለአደጋ የሚያጋልጡ የጦር ዘዴዎችን መጠቀም የተከለከለ ነው። በትግራይ ክልል በዝናብ ወቅት ለስልሳ ቀናት ዝናብ ያገኙ የነበሩ አካባቢዎች አሁን በተከሰተው ድርቅ ምክንያት ዝናብ የሚያገኙት ለጥቂት ቀናት ብቻ ነው። ነገር ግን እንደ አቶ ሀይል ያሉ ገበሬዎች አሁንም ተስፋ ሳይቆርጡ ማረሳቸውን ቀጥለዋል። በአሶሴትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቆማችሁን የመደመር ምልክትና አንድ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 ዝግጅታችን ይቀጥላል። ሙያሎጂ መሰረቱን በበይነ መረብ ላይ ያደረገ የትምህርት ተቋም ነው። ተቋሙ ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን ሙያዊ ክህሎቶች በቀልብ ሳቢ ምስሎች እያደራጀም ያቀርባል። በተጨማሪም በተለያዩ ዘርፎች መምህራንን እየጋበዘ ከቀለም ትምህርት የተሻገረ ተጨባጭ ክህሎትንም ለማጋራት በመጣር ላይ ይገኛል። ሀብታሙ ስዩም የመረጃ ቴክኖሎጂ ባለሙያ ከሆነው ከተቋሚ ኃላፊ ምስክር አዳነ ጋራ ከሳምንታት በፊት አጭር ቆይታ አድርጎ ነበር። በመቀጠል ይቀርባል። ከልጅነት ጀምሮ ሶፍትዌር ኢንጂነር ሆን ትልቅ ህልም ነበረኝ። ምስክር አዳነ እባላለሁ። የሞያሎጂ ዲጂታል ሰርቪስ ስራ አስኪያጅ ነኝ። ማዮሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያ ውጭ መሆን ይችላል። ነገር ግን በተለያዩ ትምህርት የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን ካልኩለም አዘጋጅተን ፕሮዲውስ አድርገን ማርኬት አድርገን ለተጠቃሚዎች እናደርሳለን። ማዮሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪ ሪከርድድ የሆነ አለ ራሳቸውና ኳሊቲያቸውን ይጠብቋሉ። ጥሩ ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፒሪንስ ያላቸው ቢያንስ ከአምስት ዓመት እስከ አስር ዓመት በላይ የሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አሪያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ፣ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ፣ ብለን የምናስባቸውን ኮርስ መርጠን የሚሰጥበት ፕላትፎርም ነው። ሞያሎጂ ዶት ኮም ይሰኛል። በጣም አመሰግናለሁ። ምስክር ይሄ ሞያሎጂ የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅቶ የሚቀርቡበትን አውታር ለመመስረት ምክንያት የሆናቸው ጉዳይ ምንድን ነው የሚለውን እስኪ በመጀመሪያ ያስረዳን። እንግዲህ ይህንን ስንጀምር አሁን ኦልሞስት አንድ ዓመት አልፎናል። ከመጀመሪያችን በፊት እኛ እንደ ባክግራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርስቲ እንደተመረቁ ግን ሪያሊቲ ወደ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገሮችን እንሰጣቸው ነበር ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪንቴሽን ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህን ስናየው ለካ ይሄ ነገር ያለው ሶፍትዌር ላይ ወይም ቴክኖሎጂ ላይ ብቻ አይደለም። ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራው ዓለሙ ሲገባ ይሄ ነገሮች እውቀት ያስፈልግ ወይም ደግሞ ሪል እስኪሎች ያስፈልገዋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይም ደግሞ በሳለም የምናገኛቸው ኤክስፒሪያንሶች ትልቅ ናቸው ብለን አሰብን። ሶ ይናት ይህንን ነገር ከሶፍትዌሩ ወጥ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶች እነማን ናቸው ብለን አሰብን። ስናስባቸው ኦልሞስት ወደ ከ250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ በቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኒ ቋንቋ አዳፕት ተደርጎ ሊሆን ይችላል መማር ይቻላል ብለን አሰብን። ስለዚህ ለምድን ይህን ማንጀመረው አለን ሲስተሙ ላይ በአግራውንዳችን ነበር። እሱን ሰራን። ከኢንስትራክተሮቻችን ጋር አውራን፣ መረጥን፣ ከነሱ ጋር ፕሮዳክሽን ሰራን፣ ዜን ለቀቅን ማለት ነው። የዚህ እንስሳ ላይ ማለት ብዙ ሰው ይህን ነገር በቀላሉ መጠቀም እንደሚችል ማየት ይችለናል ማለት ነው። ሞያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን መምራኖችን የምትመርጡበት መስፈርት አላችሁ ወይ? ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካደሚክ የሆኑ ማለትም ከቀለም ትምህርት የተለዩ የሞያ ወይም ደግሞ እንደ ስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም እስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥረነ ስለዚህ፣ ከቀለም ትምህርቶች ውጭ በቀላሉ ሰዎች መማር የሚችሉት አንዳንዴ አስበነው ከሆነ ብዙዎቻችንን ስራ ላይ ለምለም ላይ የምንሰራው ነገር ከተማርንበት የተለየ ነው። የተለየ በፊልድ ነው። ኢቭን ያጠና ነው ሌላ ነው የምንሰራበት ሌላ ነው። ኢቭን የተማርንበት ፊልድ ላይ እንኳ የምንሰራ ኤክስፒሪየንስ የምናደርጉ ግን ሌላ ነው ማለት ነው። ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ወርድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስር ሰዓት ውስጥ ባለው ጊዜ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንፃር አንጻር ደግሞ መምህራኖቹ አድኖቹ ሙያ ልጅ ላይም ገብቶ ማየት ይቻላል። አብዛኞቹ መምህራች ሚኒመም ከአምስት ከአስር ዓመት ኤክስፒሪያንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪያንሳቸውን ቼክ አድርገን ያመጣ ናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጄኔሬሽን ስፔሻሊ የእኛ ተጠቃሚዎች ወይ የኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸውና ህይወታቸውን መቀየር የሚፈልጉ ናቸው። አብዛኛው ሰዎች እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድን ነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይም ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርቱ ላይ ትኩረት የማንሰጠው ተመርቄ ምን እሆናለሁ ተመርቄ ምን አድርጋለሁ ማንን እመስላለሁ የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ እችላለሁ። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚች ሀሳብ በዚች ኮርስ ላይ ማግኘት እንችላለን ማለት እና የመረጥናባቸው በቃ ለማህበረሰቡ ኢንስፓይርን ማድረግ የሚችሉ ታማኝ የሆኑ እውቀት ያላቸው እና ለኔክስት ጀኔሬሽን ደግሞ መለወጥ የሚፈል አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው ወጣቶች የነሱ ከነሱ ኤክስፒሪያንስ ተለምረው ተለውጠው ማየት ነው። እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥነው ማለት ነው። ይህንን የትምህርት አውታር የጀመራችሁት እንደ ሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው። እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ገና እያበበ በሚገኝባት ሀገር ነው እና ይህንን በምታከናውንበት ጊዜ የገጠሟችሁ አበይት ተግዳሮቶች ፈተናዎች ምን ነበሩ? እንደ ትልቅ ተግዳሮት ባናይም አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠበቅም። ያንም ለማድረግ ብዙ ትጋት ጠይቃ ለማስታወቅ ይጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነው። ነገር ግን እንደ አጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ፣ አንዱ ካለበት ሌላ ክፍለ ሀገር ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው ግን ስቲል በጣም ገና ገናነን ማለት እንችላለን እሱ ላይ እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሚኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ከበፊቱ ብለን እናስባለን ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍላ መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለ ነው እየመጣን ያለው እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አሲትድ ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም ደግሞ አውቶሜትሪክ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብለ ማቅረብ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን። ያን ነገር መጠቀም አልችልም ያን ነገር አንደርስታንድ ወይም ደሞ መረዳት አልችልም የሚባሉ ነገሮች ነበሩ። እሱ ነገር ግን እንዳይኖር በአማርኛ ቋንቋ ተዘጋጅተዋል። ቀስ እያለን ደግሞ ወደ ተለያዩ ደግሞ ወደ ሰዎች ሊጠቀማቸው የሚችልባቸው ቋንቋዎች ደግሞ እንመጣለን። ደግሞ የተወሰኑ ቪዲዮዎችን እኔም ተመልክቻለው። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የአስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቼዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሙያሎጂ ትልቁ ህልም? እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው። ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይም ለመስራት ብቁ አይደለም ብለን እናምናለን። ወይም ደግሞ ድጋፍ ያስፈልጋቸዋል ተጨማሪ ማለት ነው። ስለዚህ ሞያሎጂ ደግሞ ምንድን የሚያስበው እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ወይ ማለት ነው ወጣቶች አሉ። በየአመቱ የምንሰማው ስምንት መቶ ዘጠኝ መቶ ሺህ ተማሪ ከአስርተኛ ክፍል ይጨርሳል። ዩኒቨርሲቲ መግባት ማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ደሞ ወይ ኮምፒውተር ደሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያየ እስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይ ወደ አስርተኛ ክፍል የሚገቡ ሰዎች አሉ። እነሱም ሰዎች ተደራሽ ማድረግ ብንችል፣ እንዲሁም ደግሞ ይህን ደግሞ ቴክኖሎጂ እንደመሆኑ መጠር አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ እስኪሎችን ወይም ደግሞ ትምህርቶችን ከኢትዮጵያ ውጭ ደግሞ መስጠት እንችላለን። ለምሳሌ አሁን አንድን ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮ ግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ Ирите Марек. ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው እስኪል ያላቸው ሰዎች በቀላሉ የእኛን ፕላትፎርም ተጠቅመው ማስተማር የማይችሉት? የትን ቦታ ልንሆን እንችላለን? አንደኛው ትኩረት ሰተን ደግሞ የምናደርገው ብዙ ጊዜ ላይ እንደምታየ አንተ ባለበት ቦታ እንደምታየ ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው። ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዝኛ አንደርስታንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለን ማለት በመጀመር በለመድነው ቋንቋ የሚያስተምረ ሰው ብናገኝ ጎናችን ደግሞ አካባቢዎች ያለው ሰው ሲያስተምረን ስናገኝ ግን የተሻለ ነገር አንደርስታንድ እናደርጋለን ለመጠየቅም እንትላለን ማለት ነው። ስለዚህኛ ፕላናችን ወይም ወደ ኔክስት ደግሞ የምናስቡ ምንድነው ይህንን ነገሮች በመላው አፍሪካ አውሮፓም፣ በየትኛውም ቦታ ላይ ተደራሽ አድርገን ማንም ሰው በሚፈለገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው። እጅግ በጣም አመሰግናለሁ። ምስክር አዳነ ሙያ ሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለ አገልግሎቱ እንዲሁም ስለ ሕልማችሁ አጭር መግለጫ ስለሰጠህን በእጅጉ አመሰግናለሁ። መልካም እድል ሁሉ ይግጠማችሁ። እኔም አመሰግናለሁ በጣም ወሩ ዓለም አቀፍ የሴቶች ወር ነው። ከበርካታ ዓመታት በፊት ፑሲ ራየት በሚል ስያሜ ለሴቶች መብት አቀንቃኝ የሆነችው የሴት ሙዚቀኞች ቡድን መስራቿ ናዲያ ቶልኮኒኮቫ ትባላለች። ናዲያ በሩሲያ ወህኒ ቤት ለአንድ ዓመት ከአራት ወር ለእስር ተዳርጋለች። ሴቶች በፖለቲካ ተቋውሞ ምክንያት ለእስር ሲዳረጉ ለተጨማሪ ወከባ እንደሚጋለጡም ትናገራለች። ዩናይትድ ስቴትስ ሎስ አንጀለስ ከተማ የሚኖሩ የሩሲያ ተወላጆች ታዲያ በትውልድ ሀገራቸው በፖለቲካ ምክንያት ለታሰሩ ሴቶች አብረናቸው ነን በሚል ደብዳቤ ጽፈውላቸዋል። የአሜሪካ ድምጹ ስቲቭ ባራጎና ተከታትሎታል። ቆንጅታዬ ታቀርበዋለች። ናዲያ ታላኮኒኮቫ ፑሲ ራየት በመባል የሚታወቀው የሩሲያ የሴቶች መብት አቀንቃኝ ሴት ሙዚቀኞች ቡድን መስራች ነች። እንደ አውሮፓውያን የዘመን አቆጣጠር በ2012 ሩሲያ ውስጥ በተለያዩ ሃይማኖቶች መካከል ያለውን አለመቻቻልና ፕሬዚደንት ቭላዲሚር ፑቲን ከኦርቶዶክስ ቤተክርስቲያኖቹ ጋር ያላቸውን የጠበቀ ቁርኝት በመቃወም ከተካሄደው ሰልፍ ጋር በተያያዘ ለአንድ ዓመት ከአራት ወር በእስር ቆይታለች። ወህኒ ቤት ሳለች አስከፊ የሆነ የሆነውን የእስር ቤቱን አያያዝ በመቃወምም የረሃብ አድማ አድርጋ ነበር። ናዲያን ቪኦኤ ሎስ አንጀለስ ከተማ ውስጥ አግኝቶ አነጋግሯታል። ሴት የፖለቲካ እስረኞች በሴትነታቸው ተጨማሪ ጥቃት ይደርስባቸዋል ብላለች። ሩሲያ ውስጥ ተቃዋሚዎች በሙሉ የጥላቻ ፕሮፓጋንዳ ይነዛባቸዋል። ያ የተለመደ ነው። ሴቶች ሲሆኑ ደግሞ በዚያ እጥፍ ነው የሚጠሏቸው። እኛ ለምሳሌ እነዚህ ለልጆቻቸው መጥፎ እናቶች እየተባልን እንድንሸማ ለማቀቅ ያደርጉን ነበር። ይህ ማናቸውም ጨቋኝ የሚጠቀምበት ዘዴ ነው። እኛ ከልጆቻችን ተነጣጥለን ተወስደን ነበር የታሰር ነው። ያ የእኛ ጥፋት አይደለም። ነገር ግን እነዚህ ልጆቻቸው እንደማሳደግ እዚህ ይጎለታሉ እያሉ ያሸማቀቁን ነበር። ሎስ አንጀለስ ከተማ የሚኖሩ ትውልድ ሩሲያ የሴቶች መብት ተሟጋቾች በትውልድ ሀገራቸው በሩሲያ ለሚገኙ ሴት የፖለቲካ እስረኞች ደብዳቤ እየጻፉላቸው ነው። አንዷ እስረኛ ኬሴኒያ ካረሊና ትባላለች ቤተሰ ሰብ ለመጠየቅ ወደ ሩሲያ እንደሄደች ዩክሬንን ለሚረዳ የበጎ አድራጎት ድርጅት ጥቂት የገንዘብ ድጋፍ በመስጠቷ በአገር ክህደት ወንጀል ጠርጥርናሻል ተብላ በ20 ዓመት እስራት በሚያስቀጣ ጥፋት ተወንጅላለች። ደብዳቤውን ከሚጽፉት መካከል አንዱ የሆኑት ሚሻ ስቫሮቭ በኔም ቤተሰብ ላይ ሊደርስ የሚችል ነገር ነው ይላሉ። ከእናት ሀገሯ ጋር በይበልጥ ለመቀራረብ ቤተሰቧ የመጣበትን ሀረግ ለማወቅ ዘመዱ ወንዶቿን ለመተዋወቅ ሄዳ በማህበራዊ መገናኛ ላይ ባወጣችው ጽሁፍ የተነሳ የሆኑ አረመኔዎች ድንበር ላይ ይዘው እስር ቤት ወረወሯት። ያቺ ልጅ የኔም ልጅ ልትሆን ትችል ነበር። አናስታሲያ ኮርኒንኮ የቪክቶሪያ ጎንቻሮቭን ፎቶ ከፍ አድርገው እያሳዩ ነው። ቪክቶሪያ ስድስት ዓመት ተኩል እስራት ቅጣት ተፈርዶባት እስር ላይ ነው ያለችው። የታሰረችው የዩክሬን ቀኝ አክራሪ ቡድን ምልክት ማህበራዊ መገናኛ ገጿ ላይ አውጥታለች፣ ጽንፈኝነትንም ትደግፋለች ተብላ ነው። ከአለም ተነጥለው ነው ያሉት። አንዳች ጥፋት ተገኝቶባቸው የተቀጡ ይመስላችኋል? መጥፎ ድርጊት የፈጸሙ ይመስላችኋል? ነገር ግን አይዟችሁ፣ በርቱ፣ ምንም ጥፋት የለባችሁም። እንዲያውም ጀግኖች ናችሁ የሚል ደብዳቤ ሲደርሳቸው አልተረሳንም ይላሉ። የሩሲያ ባለስልጣናት ከዓለም በጠቅላላ እንዳይገናኙ ለማድረግ አልቻሉም። ሎስ አንጀለስ ከተማ ያሉ ትውልድ ሩሲያ ተሟጋቾች ደብዳቤ የሚጽፉላቸው ሴት የፖለቲካ እስረኞች ቁጥር 63 የነበረው ባለፈው ወር ብቻ ወደ 86 ከፍ ማለቱ ተገልጿል። የናይጄሪያ የፊልም ኢንዱስትሪ ኖሊውድ በከፍተኛ ሁኔታ እያደገ የመጣ ሲሆን የናይጄሪያ ፊልሞችም በጥራት ደረጃቸው ዓለም አቀፍ ገበያን መቀላቀል ችለዋል። ናይጄሪያውያን የፊልም ባለሙያዎችም ኔትፍሊክስን በመሳሰሉ ዓለም አቀፍ የፊልም አውታሮች ላይ ፊልሞቻቸው ለእይታ እየበቁ ነው። ከናይጄሪያ ዘጋቢዎቻችን ያደረሱንን ዘገባ በመቀጠል እናቀርባለን። ናይጄሪያዊው የፊልም ባለሙያ ፖልካስት ጀስት ዘቱ ኦፋስ የተሰኘውን አዲስ ለሚለቀቀው ፊልሙ የመጨረሻ ስራዎቹን እየሰራ ነው። ፖል ፊልሙ በመጪው ሚያዝያ ወር ሲለቀቅ ትልቅ ስኬት እንደሚገጥመው ተስፋ አድርጓል። የፊልሙ ታሪክ የሰዎችን የህይወት ከፍታና ዝቅታ እንዲሁም ጉዞ የሚያስቃኝ ነው። በዋናነት ሰዎች በግንኙነት ውስጥ ሲሆኑ የሚገጥሟቸውን ትግሎች ያሳያል። የቀድሞ የስነልቦና ባለሙያው ፖል የፊልም ሙያውን የጀመ የጀመረው በጉርጎሮ ሲያኑ 2019 ነው። የናይጄሪያ የፊልም ኢንዱስትሪ ኖሊዉድ ከህንዱ ቦሊዉድ በመቀጠል በየአመቱ በሺዎች የሚቆጠሩ ፊልሞችን ለእይታ ያቀርባል። ባለፈው ታህሳስ ወር ላይ ዘ ትራይብ ኮል ጁዳ የተሰኘው ፊልም አንድ ቢሊየን ኒያራ ገቢ ያገኘ ሲሆን ይህ በሀገሪቱ የቦክስ ኦፊስ ሲተመን አንድ ሚሊየን ዶላር ዋጋ አለው። ከዚህ ፊልም ተዋናዮች መካከል አንዱ የሆነው አሉመንዴ ኦውሩ ፊልሙ የብዙ ናይጄሪያውያንን ስሜት የሚኮረኩርና በአንዲት አምስት ልጆቿን ለብቻ በምታሳድግ እናት ታሪክ ላይ የተመረኮዘን ይላል። እንደሚመስለኝ ፊልሙን የተመለከቱ ሰዎች በሙሉ በትንሹም ቢሆን ለእናታቸው ማድረግ በሚሹት ነገር ውስጥ ራሳቸውን ያገኛሉ። ፖልካስት ታዲያ በጎርጎሮሳያኑ 2019 ኔትፍሊክስ ላይ የታየው ላየንሆርት የተሰኘው የጀነቬቭ ኒንጃ ፊልም ለናይጄሪያውያን ፊልም ሰሪዎች ትልቅ በር ከፍቷል ይላል። ከዚህ ቀደም ፊልሞቻችን የሚታዩበትና በሰፊው የሚዳረሱበት መንገድ አልነበረም፣ ነገር ግን ጀነቬቭ ላየንሆርትን ከሰራች በኋላ በኔትፍሊክስ የፊልም አውታሮች ላይ ስራዎቻችን የሚታይበት በር ተከፍቶልናል። ሰዎች አማራጮች እንዲያዩ ብሉም ፈጥሯል። ይሁን እንጂ የፊልም ባለሙያዎች የገንዘብ ድጋፍ የሚያገኙባቸው አማራጮች እንደሌሉ ይናገራሉ። የናይጄሪያ ፊልም ባለሙያዎች መንግስትና የብድር ተቋማት በፊልም ኢንዱስትሪው ላይ ማዋዕለ ንዋያቸውን ሊያፈሱ ይገባል ሲሉም ይናገራሉ። በሲኒማው ሲኒማቶግራፊው፣ በመብራት ድምፅና በሌሎች ፈጠራዎች ላይ መሻሻሎች ታይተዋል። በፊት የነበረው ሁኔታ ካሜራ አምጣ፣ ደቅን እና ቅረጽ ነበር። እያደገ የመጣው የናይጄሪያ የፊልም ገበያ ታዲያ እንደ ፖድካስት ላሉ የ የፊልም ባለሙያዎችና በሚሊዮኖች ለሚቆጠሩ ናይጄሪያውያን ተመልካቾቻቸው መልካም ዜና ነው። ለቲሞቲ ኦቢዙ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በለውጥ ጊዜ ዓለም መረጋጋት ሲያጣ፣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪያ መሰናዶ ዝን የተጠናቀቀ አስተያየት ወይም ጥያቄ ቢኖራችሁ የቪ አምሃሪክ ፌስቡክ ገጽ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናደውን በምራት እንዲሁም ደግሞ ኤልያስ አስማረ ስርጭቱን በማቀናበር አብረናችሁ ነበርን። እዚህ ላይ መሰናበታለን። ጠነስታል